መጽሐፈ ምሳሌ ምዕራፍ ሁለት ልጅ ሆይ ቃሌን ብትቀበል፣ ትእዛዜንም ባንተ ዘንድ ሸሽገ ብትይዛት፣ ጆሮህ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ ዕውቀትን ብትጠራት፣ ለማስተዋልም ድምጽህን ብታነሳ፣ እርሷንም እንደ ብር ብትፈላልጋት፣ እርሷንም እንደ ተቀበረ ገንዘብ ብትሻት። የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም ዕውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣሉ። ለእርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱትም ጋሻ ነው። የፍርድን ጎዳና ይጠብቃል፣ የቅዱሳኑንም መንገድ ያጸናል። የዚያን ጊዜ ጽድቅንና ፍርድን፣ መልካም መንገድን ሁሉ ታስተውላለህ። ጥበብ ወደ ልብህ ትገባለችና እውቀትም ነፍስህን ደስ ታሰኛለችና ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርድሃል። ከክፉ መንገድ አንተን ለማዳን ጠማማ ነገርን ከሚናገሩም ሰዎች እነርሱም በጨለማ መንገድ የሄዱ ዘንድ የቀናውን ጎዳና የሚተው ክፉ በመስራት ደስ የሚላቸው በጠማማነትም ደስታን የሚያደርጉ መንገዳቸውን የሚጠመዝዙ አካሄዳቸውንም የሚያጣምሙ ናቸው። ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላይቱም ሴት የሕፃንነት ወዳጇን የምትተው የአምላኳንም ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው፣ አካሄዷም ወደ ሙታን ጥላ፣ ወደ እርሷ የሚገቡ ሁሉ አይመለሱም፣ የሕይወትንም ጐዳና አያገኙም። አንተም በደጋግ ሰዎች መንገድ እንድትሄድ የጻድቃንንም ጐዳና እንድትጠብቅ፣ ቅኖች በምድር ላይ ይቀመጣሉና ፍጹማንም በእርሷ ይኖራሉና ኃጢአን ግን ከምድር ይጠፋሉ፣ ዓመፀኞችም ከእነርሷ ይነጠቃሉ።